የአስቸኳይ ጊዜ አዋጁን ተላልፋችኋል በሚል ታስረው ከነበሩ ግለሰቦች መካከል በኦሮሚያ ክልል የአድማ በታኝ ፖሊስ ምክትል አዛዥ ኮሎኔል እያሱ አንጋሱ፣ የክልሉ የፍትህ ቢሮ የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ታየ ደንዳአ እና በአምቦ ዩኒቨርሲቲ መምህርና ጦማሪ አቶ ስዩም ተሾመ ዛሬ ከእስር ተፈተዋል። ኮሎኔል እያሱን ከእስር እንደተፈቱ አነጋግሬያቸዋለሁ። በምን ምክንያት ነበረ የተያዙት? ኮሎኔል ምንድን ነው ለመታሰሮት ምክንያት የተሰጠት? ለኔ ምክንያት የተሰጠው ያው በአስቸኳይ ጊዜ አዋጅ ክለ ህዝብን በማነሳሳት ውከትና ብጥብጥን በምስራቅ አቅጣጫ ስትመራ ነበር ተብዬ ነው የተያዝኩት። የተያዝኩት በሀያ ስምንት ስድስተኛ አዋ- ሁለት ሺ አስር ነው የተያዝኩትም፣ በመከላከያ ሰራዊት ነው ባህረሪ፣ ክልል ባህር ከተማ ነው ሻይ ቡና እያልን የሆነ ሆቴል በር ላይ እየተቀመጥን ነው በሰራዊቱ የሳፈንኩት። ከዛ በኋላ ሌሊቱ በሶስት ሰዓት ተኩል እስከ አራት ሰዓት መሀል ካለር ወጥታው በአምስት መኪና እስከ አዋሽ አመጡ ከዛ በኋላ በአምስት መኪና አዋሽ ከደረሱ ሌላ አምስት መኪና ደግሞ እዛ ተረከበኝ በማዕከላዊ ሀያ ዘጠኝ ጠዋቱ አንድ ሰዓት ነው ያደረሱ በማዕከላዊ በምርመራ በቆዩበት ወቅት ለመታሰሮት ምክንያት ነው ብለው የነገሮት ነገር አለ ክስስ ቀርቦቦታል አዎ በሰላሳ ፍርድ ቤት ቀረብኩ ክስ አይደለም ለፍርድ ቤት ሲቀርብ ለጊዜ ቀጠሮ ነው ለምን ለጊዜ ቀጠሮ ያስፈልጋል ሲባል እውቀትን ለብጡ ሲመሩ ነበሩ። የተሰጠን ኃላፊነት ወደ ጎን ቶ ብሄር እና ብሄር እንዲጋጭ አድርጓል ምናምን የሚለው ነው እኔ ላይ ሀሳብ የቀረበ ይሄን ለማጣራት መረጃ እና መስረጃ ከኮማንድ ፖስት እስከምናገኝ የአስራ አራት ጊዜ ቀጠሮ እንዲሰጠን ብሎ ተጠየቀ። ፍርድ ቤቱ ፈቀደለት። ያ ቀን ሲደርስ በአስቸኳይ ጊዜ አዋጅ መሰረት የሚቋቋም ፍርድ ቤት አለ። እናንተ በመደበኛ ፍርድ ቤት አትቀርቡም በሚል ነው ይሄ አስቸኳይ ጊዜ አዋጁ ፍርድ ቤት እስከሚቋቋም ሲቀመጣላችሁ ተባለ። እስከዛሬ ድረስ ፍርድ ቤት ሰላም ቀርብ ነው እንግዲህ ዛሬ ለማውጣት ይቻል ነው። ከዛ ውጭ ሌላ ክስ የመሰረተ ብንም የለም። ቃሉም ቀበሉም በዛ ምክንያት ነው ሲቀበሉኝ የነበረ። ኔ ለመንግስት ተሰጠኝ ተልእኮ ይዤ ነው ወደ ሀረሪ ክልል በኦሮሚያ የተለያዩ ቢሮዎች ጋር ለካሱቤ የተፈናቀሉትን ግን ህዝቦች ወደ መሀል ሀገር ደብዬ ነርኩ እንጂ በዛ ምክንያት አልሄድኩም የምል ነው ቃሌን የሰጠው። እንግዲህ እነሱ ይሄን አድርገህ ያልስላሉ፣ ያልተቀበልኩም። በዛ ምክንያት ነው ቃሌንም የሰጠው። በእስር ላይ በቆዩበት ወቅት የደረሰቦት ችግር አለ በማካ ላይ በጉልበትም ሆነ በተለያዩ ምክንያቶች ዙሮ የሚወራ እኔ ላይ የደረሰ ነገር የለም። ይሄ ደግሞ እንግዲህ ጊዜና ወቅቱ የሚፈጭልም አይመስለኝም አሁን ያለ ሁኔታ ለዛ ፍድል የሚሰጥ ስላልሆነ እኔ ላይ የደረሰ ነገር የለም። ከዛ በኋላ እንግዲህ በሀያ ሰባት አካባቢ ወደ አዲስ አበባ ፖሊስ ገብተናል። ከዛ አካባቢ እንግዲህ ያለ ሁኔታ በጣም አስቸጋሪ ነው። እዛ የሚታሰር ሰውም እዛ ያለ ሰውም የሚደረሰው ተጋዎች አሉ፣ እኛ ላይ ግን አልደረሰም። ከባቢ በበሽታ ምናምን ካልሆን የበስተቀር በሀይል ጉልበት እኔ ላይ አልተደረሰም። እንዴት ነው ልትፈቱ የቻላችሁት? ሌሎቹ እንግዲህ በምረት ወይም ደግሞ ክስ በማቋረጥ ወይ በይቅርታ ይፈታሉና እናንተ ዛሬ ስትወጡ በምን አይነት ሁኔታ ነው ከእስር ልትለቀቁ የቻላችሁት? ቃላችን የሰጠ ነው ቃል እነሱ ያቀረቡትን ክስ ፈጽሜም ሆነ አስቤንም አይደለም በእኛ አይደለም ደምለው መጨረሻ ላይ ፈርሜ የወጣ ነው። ከዛ ውጭ እንግዲህ ቅርታም ይሄ ለዚህ ነው የተለቀቃችሁ ለእኛ ስጠት ነው ወይም እናንተ ያስፈጸማችሁ የምን የተናገረ የለም ያወጣቸዋል ውጡ ነው ነገ ነው ያለው። ምንም ያሉ ነገር የለም። አሁን እንግዲህ ቀድሞ ወደ ነበሩበት ስራ ይመለሳሉ? ኮሎኔል፣ አዎ እመለሳለሁ። እስካሁንም ክልል ሆን ኮሚሽኑ አባልም ሆን አመራሮች ከኔ ያልተለዩም እነሱ ጥረት እና በእነሱ ብርታት ነው የወጣው እና አሁን ወደ ስራዬ ነው የምመለሰው ማለት ነው። አመሰግናለሁ ለሰጡኝ ቃለ ምልልስ አመሰግናለሁ። ኔ እንደ ኮሎኔል እያሱ አንጋሱ ሁሉ ዛሬ ከእስር የተለቀቁትን መምህር ጦማሪና የፖለቲካ ተንታኝ አቶ ስዩም ተሾመንም ከእስር እንደወጡ አግኝተናቸዋል። የካቲት ሀያ ዘጠኝ በወሊሶ ከሚገኘው መኖሪያ ቤቶ ተወስደው ከአንድ ወር በላይ በእስር ቆይተዋል። የታሰሩበት ምክንያት ምንድን ነበር? ፍርድ ቤት ቀርበው እንደነበር ሰምተናል። ክስ ተመስርቶ ቦት ነበር። የታሰርኩበት ምክንያት በዋናነት አስቸኳይ ጊዜ አዋጁ ምክንያት ለማድረግ ነው። በአስቸኳይ ጊዜ አዋጁ ድንጋጌዎችን የሚጥስ ተግባር ፈጽሟል። በእርግጥ አስቸኳይ ጊዜ አዋጁ ከታወጀበት ጊዜ ጀምሮ በይፋ አግባብነት የሌለው እና አስቸኳይ ጊዜ አዋጁ የሚደነግግበት በሕገ መንግስቱ አንቀጽን አሱስ የሚጥስ ሰው ብዬ በይፋ ትቃወም ነበር። ያንን መሰረት አድርጎ ነው የታሰርኩት ፍርድ ቤት ቀርቤ የነበረ ሆኖም ግን በሁለተኛ የፍርድ ቤት ቀጠሮ ውስጥ ሲሄድ ክሱ ተዘግቶ በአስቸኳይ ጊዜ አዋጁ መሰረት እንዲታይ ነበር የተባለው። ከዛን አንድ ጊዜ ጀምሮ ለፍርድ ቤት አልቀረብኩም። በአስቸኳይ ጊዜ አዋጁ ይታያል ተብሎም ለሰላሳ ዘጠኝ ቀናት ያህል ፍርድ ቤት ህንፃ ሀገር ጉዳዩን ሳይታይ ነበር እስራት ከሚልልቅ እገታ በሚለው ሊወሰድ ይችላል። በዛ መልኩ ነው እስራት ላይ የቆየሁት። በቁጥጥር ስር ሲውሉ መጀመሪያ የተወሰዱት በተለምዶ ማዕከላዊ ተብሎ የሚጠራው የፌዴራል ፖሊስ ወንጀል መምሪያ ነበረ። ከዚያ ማዕከላዊ ሲዘጋ ወደ አዲስ አበባ ፖሊስ ኮሚሽን እስር ቤት ተዛውረዋል። ና የእስር ሁኔታው ምን ይመስላል? የእስረኞች ሳያያዝ እንግዲህ እንግዲህ በማዕከላዊ የነበረኝ ቆይታ አንድ ወር ያለው፣ በማዕከላዊ ቆይታ የታዘብኩት ነገር ቢኖር ከጥቅምት አስር ሁለት አስር አመተ ምህረት ጀምሮ እንደዚህ የስካይ ምርመራ የሚለው ነገር የተቋረጠ ወይም ደግሞ የሌለ መሆኑን የሚያሳዩ ምልክቶች አሉ። ይህም ያልኩበት ምክንያት የሰኞች ተጠርጣሪዎች መተናገድ ጌታ የሚጠቁሙ ሰዎች ተለጥፈዋል። በዛ መሰረት ሰኞቹን ለማስተናገድ ጥረት ሲደረግ ነበር። ሆኖም ግን እኔ የነበርኩበት በዋና የጣውላ ቤት የሚባለው ነው። ለሀያ አምስት ቀናት የቆየሁት እዛው ነው። በግ ቤተሰብ ይጎበኘኛል። ከዛ በተረፈ ፀሐይ ለአስርና አስራ አምስት ይካል ነው ማየው። ከዛ ውጪ ከቤት መውጣት አልችልም። ከሌሎች ፍሮች ጋር የምናገርም አልችልም። ያው ሶሊታሪ ኮንፋይንመንት የሚባለው ነው እንግሊዝኛ በራሱ ከሌላ ማህበረሰብ ጋር ግንኙነት ተቋርጦ በብትኝነት ሊታስር የሚያስገድም ነው። ከዛ ቀጥሎ ነው ወደ በተለምዶ ሸራተን የሚባለው ወንጀሮ ጠይቅ የሚባለው ክፍል የሄድኩት። በዛ የተወሰነ ቀና ከቆየሁ በኋላ ነው ወደ አዲስ አበባ ፖሊስ ኮሚሽን ተዘዋወርኩት። አዲስ አበባ ፖሊስ ኮሚሽን ስመሄድ ምናልባት ከአያየዙ ያለው ነባራዊ ሁኔታ ከማዕከላዊ ቋንቋን ሲታይ ና ሊባል የሚመስል ነው። በአብዛኛው በሕይወት ማጥፋት እና ከትራፊክ ጋር በተያያዘ የሚከሱ ሰዎች የሚገኙበት ቢሆንም ወደ ሰላሳ ስምንት የሚቆጠሩ እነዚህ ሶሊታሪ ኮንፋይንመንት የሚባሉ ወይም ደግሞ ሰዎች ለብቻ የሚታሰሩበት በጣም ቀቃቃ የሆኑ ክፍሎች ያሉበት ነው። በአጠቃላይ ለሰኞች አያያዙን በራሱ ሲታይ ከማዕከላዊ የባሰ ሊባል የሚመስል ነው። ምናልባት የአብዛኞቻችን ሲቀት ማዕከላዊ ላይ ስለነበረ እንደዚህ ሌሎች ከማዕከላዊ ውጭ ያሉ ምን እንደነበር ወደ ሶስተኛ ወ የአዲስ አበባ ፖሊስ እስር ቤቶች ሲታዩ ምናልባትም ከማዕከላዊ ባህላዊ የባሱ የሰኛ ይዳ ያለበት የሰብዓዊ መብት ጥሰት የሚፈጸምበት አሁንም ዜጎችን ለማቤቱ የሚታስሩበት ሁኔታ ነው ያለው። ዛሬ እናንተ ስትለቀቁ የተለቀቃችሁበት ሂደቱ ምንድን ነው የሚመስለው? አንዳንድ እስረኞች ሲለቀቁ ክስ በማቋረጥ በይቅርታ አሊያም በምሕረት ይባላልና